ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እንኳን ለአንድ መቶ አስራ ዘጠነኛው የአድዋ ድል በዓል ዕለት አደረሳችሁ በሃያ አምስት እና በሰላሳ አንድ ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 23 207 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻቸው ጤና ይስጥልን አድማጮች እንደምን አምሽታችኋል? እንኳን አደረሳችሁ በድጋሜ የምሽቱ አስተናጋጆቻችሁ አዲሱ አበበና እኔም ሶሎሞን አባተ ነን። ሞ ኢብራሂም ተቋም የናሚቢያውን ፕሬዚዳንት በላቀ አመራር ሸለመ። በፕሬዚዳንት ፖሃምባ አስተዳደር ዘመን ናሚቢያ የሰብአዊ መብት የተከበረባት፣ ጠንካራ የመገናኛ ብዙሃን ነጻነት ያላት፣ ሰላም የሰፈነባት፣ የዜጎቿን ሁሉ ጥቅም ያስከበረች ሆናለች። የሞ ኢብራሂም ሽልማት ኮሚቴ ሊቀመንበር ሳሊም አህመድ ሳሊም ናቸው የሰማችኋቸው። በአብይ ርዕስ ዘገባለን። ከምሽቱ ዜናችን ደግሞ አዲሱ ቀደም ሲል ካሰማ ነው። የአድዋ ድል መታሰቢያ እንዲሁም ደግሞ የሞ ኢብራሂም ሽልማትን አስመልክቶ ዜና ውስጥ ተካተዋል። በተጨማሪም ዩናይትድ ስቴትስና እስራኤል ኢራን የኒውክለር ባለቤት እንዳትሆን ይስማማሉ ሲሉ ትናንት ዋሽንግተን ዲሲ የገቡት የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ተናገሩ። ነታንያሁ ነገ ማክሰኞ ለዩናይትድ ስቴትስ ምክር ቤት ንግግር እንደሚያደርጉም ይታወቃል። አሁን የዓለም የሰዓቱን ዋና ዋና ዜና እናሰማችሁ። የኢትዮጵያ ጦር ኢትዮጵያን በቅኝ ለመያዝ የተነሳሳውን የጣሊያን ጦር አድዋ ላይ ድል የተነሳበት 119ኛ ዓመት ዛሬ ተከብሯል። አድዋ አካባቢም ጦርነቱ የዛሬ 119 ዓመት በተካሄደበት ስፍራ እንዲሁ ዕለቱ መከበሩ ታውቋል። በውጭ ያሉ ኢትዮጵያውያንም እንዲሁ ዕለቱን ቀደም ሲል አንስቶ በአካሄዷቸው የተለያዩ ዝግጅቶች ያከበሩ ሲሆን በዋሽንግተን ዲሲና በአካባቢዋ ያሉ የኢትዮጵያውያን ማህበረሰቦችም ተመሳሳይ ስነ ስርዓቶችን አከናውነዋል። ከምሽቱ አሁን በዛሬው ምሽት ስርጭታችን ማለት ነው፣ ሰፋ ያለ ዝግጅት በዚህ ዙሪያ ይኖረናል። በስልጣን ዘመናቸው በአፍሪቃ አህጉር የላቀ የአመራር ብልጭ አላሳዩት የናሚቢያ ፕሬዚደንት ቲፊኬፑን ፖሃምባ የሞ ኢብራሂም ፋውንዴሽን ሽልማት ዛሬ ተሰጠ። የፕሬዚደንት ፖሃምባ ሽልማት የአምስት ሚሊዮን ዶላር የአሜሪካ ማለት ነው ስጦታ ያለው ሲሆን ሞ ኢብራሂም ፋውንዴሽን ይህንን ሽልማት ሲሰጥ ባለፉት አራት ዓመታት የአሁኑ የመጀመሪያ ጊዜ መሆኑ ነው። ሚስተር ፖሃምባ ህገ መንግሥቱ በሚያዘው መሠረት ሁለት የሥልጣን ዘመን ጨርሰው እየተሰናበቱ ያሉ ሲሆን ከ1997 ዓመተ ምህረት አንስቶ ባለፉት አስር የፖሃምባ አስተዳደር ዓመታት ውስጥ ናሚቢያ ሰላማዊና የተረጋጋ የፖለቲካ ድባብ ሰፍኖባት ቆይቷል ይላል። የሽልማት ኮሚቴው የፖሃምባን አመራር ብልህና የላቀ ሲል ጠርቶ በእርሳቸው ዘመን በናሚቢያ ዲሞክራሲ መጎልበቱን አመልክቷል። ሞ ኢብራሂም ተቋም ከሽልማቱ ጋር ባወጣው መግለጫ የናሚቢያ ዝና በመልካም አስተዳደሯ በተረጋጋ የመገናኛ ብዙሃን ነፃነትን ጨምሮ ሁሉን አሳታፊ በሆነው ዲሞክራሲዋና ለሰብአዊ መብቶች በሰጠችው ክብር በእጅጉ ተጠናክሯል ብሏል። የሞ ኢብራሂም ፋውንዴሽን ለሚስተር ፖሃምባ የወሰነውን የአምስት ሚሊዮን ዶላር ሽልማት በመጪዎቹ ዐሥር ዓመታት ውስጥ የሚከፍላቸው ሲሆን ከዚያ በኋላም በየዓመቱ የ200 ዶላር ስጦታ እንደሚልክላቸው ተገልጿል። ይህ የሞ ኢብራሂም ተቋም ሽልማት የሚሰጠው በዲሞክራሲያዊ መንገድ ተመርጦ ስልጣን ለያዘ በአመራር ዘመኑም የላቀ ውጤት ላስመዘገበና ዘመኑ ሲያበቃም ሥልጣኑን ለሚያስረክብ መሪ ነው። ይህ ዘገባ በአብይ ርዕስ ተይዟል። ዩናይትድ ስቴትስና እስራኤል ኢራን የኒኩሌር መሳሪያ ባለቤት እንዳትሆን መከላከል የሚያስፈልግ መሆኑ ላይ ይስማማሉ። የማይስማሙት ያን በምን መንገድ ይከናወን ነው በሚለው ላይ ነው ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ አስገነዘቡ። ነገ ማክሰኞ ለዩናይትድ ስቴትስ ምክር ቤት ንግግር የሚያደርጉት ሚስተር ኔትንያሁ ይህን የተናገሩት ዛሬ በዋዜማ ባሰሙት ንግግር ነው። ሚስተር ኔትንያሁ ለኮንግረሱ ንግግር እንዲያደርጉ የተጋበዙት በተለመደው መሠረት ከዋይት ሃውስ ጋር ምክክር ሳይደረግበት በመሆኑ ዩናይትድ ስቴትስ ውስጥ ውዝግብ አስነስቶ ከርሞ ነበር። በእርሳቸውና በፕሬዚዳንት ባራክ ኦባማ መካከል ያለው የሻከረ ግንኙነትም እየጎላ ሄዷል። ሚስተር ነተኛሁ ሲናገሩ ከዩናይትድ ስቴትስ ጋር ያለን ልዩነት የመነጨው ጉዳዩን ከተለያየ አኳያ የምንመለከተው በመሆኑ ነው። ዩናይትድ ስቴትስ የሚያስጨንቃት የጸጥታ ጉዳይ ነው። እኛን ደግሞ የሚያስጨንቀን የሕልውናችን ነው ወይም ጉዳይ ነው ብለዋል። ሚስተር ነተኛሁ ዛሬ ዋሽንግተን ውስጥ ለአንድ ለእስራኤል ተከራካሪ ድርጅት ባሰሙት ንግግር ዩናይትድ ስቴትስ ለእስራኤል ያላትን ድጋፍ በጥልቅ የምገነዘበው ነው ብለው እስራኤልን በዩናይትድ ስቴትስ የፓርቲዎች ክርክር ውስጥ ለማስገባትም ፍላጎት የለኝም ሲሉ ተናግረዋል። ፕሬዚደንት ባራክ ኦባማን አከብራቸዋለሁ፣ የዩናይትድ ስቴትስና የእስራኤል ግንኙነት አሁንም ጠንካራ ነው ሲሉ ኔተንያሁ አስገንዝበዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ጄኔቫ ውስጥ በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ባሰሙት ንግግር እስራኤል ላይ ግልጽ የሆነ የተዛባ አመለካከት አለ በማለት ለእስራኤል ተከላክለውላታል። ሪቻርድ ግሪን ዘገባ ልኳል። ቆንጅታየታ ቀርባለች። ሚስተር ኬሪ ጄኔቫ ላይ ባሰሙት በዚህ ንግግራቸው የተባበሩት መንግስታቱ ምክር ቤት የሰብአዊ መብት ጥሰቶችን የማጋለጥ ሚናዎች አለው ብለው አጉልተው ካወሱ በኋላ እስራኤል በተደጋጋሚ የምክር ቤቱ ውሳኔዎች ትኩረት ለምንድን ነው የምትሆነው የሚለውን ጥያቄ አንስተዋል። የሰብአዊ መብቶች ምክር ቤቱ እስራኤልን አለቅ ማለቱ እንዲያውም የጠቅላላ የድርጅቱን ተአማኒነት ሊያሳጣ ይችላል። ጥሩ ሥራ መሥራት ስንችል ሊያሰናክለንም ይችላል። ዩናይትድ ስቴትስ እነዚህን ጉዳዮች እንደምታመዛዝን ማንም ለአፍታ እንኳን መጠራጠር የለበትም። ደግሞም ፍትሐዊና ከስሜታዊነት ነጻ በሆነ መንገድ እንደሚሆን ተስፋ አድርጋለሁ። ነገር ግን ማንኛውም ቡድን ወይም የተባበሩት መንግሥታት ድርጅት ውስጥ የሚሳተፍ ማንኛውም አካል በዘፈቀደ ደግሞም ያለመታከት እስራኤልን ሕጋዊነት ለማሳጣት ወይም ለማስገለል የሚያደርገውን ሙከራ አንደግፍም። ከተጠያቂነት ነጻ ሀገር በምድር ላይ ሊኖር አይገባም። በዚያው መጠን ደግሞ አንድም ሀገር ፍትሐዊ ያልሆነና መሰረተ ቢስ አለ ሰለባ ሊሆን አይገባም ሲሉ ሚስተር ኬሪ አስረድተዋል። ሚስተር ኬሪ ትናንት ውድ ባደረጉት ንግግር የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ለእስራኤል ጠቅላይ ሚኒስትር በንጃሚን ነተንያሁ ለምክር ቤቱ ንግግር እንዲያደርጉ ያቀረቡላቸውን ግብዣ እንግዳ ነገር ግን ተደርጎ የማይታወቅ ሊባል የማይችል ብለው ከገለጹት በኋላ ከጉዳዩ በተያያዘ አስተዳደራቸው ከእስራኤል ጋር ያለውን መቃቃር ሊያጣጥሉት ሞክረዋል። በተለምዶ እንደሚደረገው ከዋይት ሀውስ ጋር ሳይቀናጅ በአፈጉባኤው ግብዣ የመጡት ሚስተር ኔተንያሁ ነገ ማክሰኞ ለምክር ቤቱ የሚያሰሙትን ንግግር ከኢራን ጋር በኒውክሌየር መርሃ ግብሯ ጉዳይ ሊደረስ የሚችለውን ስምምነት አስመልክተው ለማስጠንቀቅ ይጠቀሙበታል ተብሎ ይጠበቃል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ወደ አንድ ዓመት ገደማ ባስቆጠረው አመጽ በሺዎች የሚቆጠሩ ሰዎች በሞቱበት እና በተገነጠለችው ምስራቃዊ ዩክራይን ውስጥ ያለውን የሰብዓዊ መብት ጥሰት የተባበሩት መንግሥታት ድርጅት እንዲመረምር የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ አሳስበዋል። ኢን ክሪሚያ ኤንድ ኢን ዘ ሰፓራቲስት ኮንትሮል ኤሪያስ ኦፍ ኢስተርን ዩክራይን መን ወመን ኤንድ ቺልድረን አር ቢንግ ኪልድ ክሪምና ተገንጣዮች በሚቆጣጠሩት የምስራቅ ዩክሬን ክልል ውስጥ ሕፃናት ሴቶችና ወንዶች እየተገደሉ ሰቆቃ እየደረሰባቸውና ወሲባዊ ጥቃቶችም እየተፈጸመባቸው ነው። የጅምላ ሥርዓት የግዳጅና የጉልበት ሥራ ይጣላል። ሰው ለስደት ተዳርጓል። የማምለክ ነጻነት የለም። ይህን ማስቀረትና ሰላም እንዲሰፍን መጣር የተባበሩት መንግሥታት ድርጅት የሰብዓዊ መብቶች ከፍተኛ ኮሚሽን ኃላፊነት ነው። ለእነዚህ የመብት ረገጣዎች ተጠያቂ የሆኑትንም ለፍርድ ማቅረብ የኮሚሽኑ ኃላፊነት እንደሆነ ሚስተር ጆን ኬሪ አስገንዝበዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢራቅ ወታደሮችና ሌሎች ታጣቂዎች ቲክሪት ከተማን አስለቅቀው ለመያዝ እስላማዊ መንግሥት ነኝ በሚለው ቡድን ተዋጊዎች ላይ ዛሬ ጥቃት ከፈቱ። ይህ ጥቃት ብዙ የተነገረለትና ከዋና ከተማይቱ ባግዳድ በስተሰሜን ወጣ ብሎ የሚገኝ መሆኑ ታውቋል። የምድር ጦር ኃይሎች በተለያዩ አቅጣጫዎች ሲያጠቁ የኢራቅ አየር ኃይል በኢስላሚክ ስቴት ይዞታዎች ላይ ከሰማይ ድብደባ ሲያደርስ መዋሉን ወታደራዊ አዛዦቹ ተናግረዋል። የኢስላሚክ ስቴት ቡድን ትክሪትን ላለፉት ዘጠኝ ወራት ይዟት የቆየ ሲሆን ከተማይቱን የተቆጣጠራት ቡድኑ በወቅቱ በድፍን ሰሜን ኢራቅ ላይ ወረራ ባካሄደበት ወቅት መሆኑ ይታወቃል። በዚያ ወረራ ኢስላማዊ መንግስት ቡድን የኢራቅን ሁለተኛ ግዙፍ ከተማ ሞሱልን መያዙ ይታወቃል። በመጨረሻም ዩናይትድ ስቴትስና ደቡብ ኮሪያ ዛሬ ሰኞ ያካሄዱትን የጋራ ወታደራዊ ልምምድ በመቃወም ሰሜን ኮሪያ ሁለት የአጭር ርቀት ተመዘግዛጊ ሚሳይሎችን ወደ ባህር ተኩሳለች። ፒዮንግያንግ በጠላት ላይ የሚካሄድ ምሕረት የለች ጥቃት ስትልም አስጠንቃለች። የሰሜን ኮሪያ ሚሳይል ናምፖ የተሰኘው የወደብ ከተማዋ በስተምስራቅ 490 ኪሎ ሜትር ላይ መውደቁን የደቡብ ኮሪያ ባለሥልጣናት አስታውቀዋል። የደቡብ ኮሪያ መከላከያ ሚኒስቴር ቃል አቀባይ ኪም ሚንሲዮክ ይህን የሰሜን ኮሪያን እርምጃ ከጦር መሳሪያ ተቃውሞ የበለጠ የጠብ ጫሪነት ተግባር ሲሉ ተናግረዋል። ሰሜን ኮሪያ በዚህ ትንኮሳዋ ከቀጠለች አሉ ቃል አቀባዩ። አክለውም ጦር ኃይላችን በሚወስደው አጸፋዊ እርምጃ ሰሜን ኮሪያ ትጸጸታለች። ዋሽንግተንና ሶል በየዓመቱ የሚያደርጉትን ይህን ወታደራዊ ልምምድ እንዲያቆሙ ሰሜን ኮሪያ በተደጋጋሚ መጠየቋ ይታወቃል። ይህ ወታደራዊ ልምምድ ሰሜን ኮሪያ እንደምትለው የወረራ ዳርዳርታ ነው። አድማጮች፣ ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11911965 እና 12140 ኪሎ ሄርትዝ በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 23 2007 ዓ ም ምሽት ፕሮግራም ነው። ስፖርት አፍሪቃ ነክ ርዕሶችና የጤና ዝግጅቶች አሉን። ዛሬ ሰኞ ከሌሎችም ቅንብሮቻችን ጋር አብራችሁን ቆዩ። አሁን የመጽሔት ክፍለ ጊዜ ነው። በቅድሚያ የዕለቱ አብይ ርዕስ የሞ ኢብራሂም ተቋም የአገልግሎት ጊዜያቸውን ላጠናቀቁት የናሚቢያ ፕሬዚደንት ሂፊኬፑንየ ፖሃምባ አፍሪካ ውስጥ ላሳዩት የላቀ የአመራር ብቃት የብዙ ሚሊዮን ዶላር ሽልማት ሰጥቷቸዋል። የሞ ኢብራሂም ሽልማት በአፍሪቃ መልካም አስተዳደርን ለማበረታታት የተጀመረ ሲሆን የአፍሪቃ መሪዎች ስራቸውን በትክክል እንዲያከናውኑ በገንዘብ መታለል አለባቸው ወይ የሚል ጥያቄ ማስነሳቱን በመጥቀስ የምስራቅ አፍሪካ ዘጋቢያችን ጌብ ጃስሎ ከናይሮቢ የላከው ዘገባለት ትዝታ በላቸው ታቀርበዋለች። እንደ አውሮፓ አቆጣጠር የ2014 ዓ ም የሞ ኢብራሂም የአፍሪቃ መሪነት መልካም ስራ ክንውን ሽልማት ለሁለተኛ ጊዜ ተመርጠው የስራ ጊዜያቸውን በማገባደድ ላይ ላሉት የናሚቢያ ፕሬዝደንት ሂፊኬ ፖኛ ፖሃምባ ነው የተሰጠው። የሞ ኢብራሂም ሽልማት ኮሚቴ ሊቀመንበር ሳሊም አህመድ ሳሊም ናቸው ትላንት ናይሮቢ ውስጥ ገለጻ የሰጡት። በፕሬዚዳንት ፖሃምባ አስተዳደር ዘመን ናሚቢያ የሰብአዊ መብት የተከበረባት፣ ጠንካራ የመገናኛ ብዙሃን ነፃነት ያላት፣ ሰላም የሰፈነባት፣ የዜጎቿን ሁሉ ጥቅም ያስከበረች ሆናለች። የሽልማት ኮሚቴው ፕሬዝደንት ቦሃምባ በሀገራቸው የኤች አይቪ ስርጭትን በመቆጣጠር ያስገኙትን ስኬት፣ ዜጎች ሁሉ ነጻ የመጀመሪያ ደረጃ ትምህርት እንዲሰጣቸው፣ በመንግስት አስተዳደርም ውስጥ የጾታዎች እኩልነት እንዲሰፍን ያደረጉትን ጥረት አመስግኗል። ሚስተር ፖሃምባ እንደ አውሮፓ አቆጣጠር ከ2005 ዓ ም ጀምሮ ናሚቢያን የመራት ሲሆን ተተኪው ፕሬዚደንት በያዝነው ወር ፍጻሜ ላይ ይመረቃሉ ተብሎ ይጠበቃል። የናሚቢያው ፕሬዝደንት የሞ ኢብራሂምን የመልካም አስተዳደር ሽልማት ለመቀበል አምስተኛው የአፍሪቃ መሪ ናቸው። የመጀመሪያው እንደ አውሮፓ አቆጣጠር በ2007 ዓ ም ለሞዛምቢኩ ፕሬዝደንት ጆሃኪም ቺሳኖ የተሰጠው ሲሆን በዚያው ዓመት ኔልሰን ማንዴላ ተሸለሙ የቦትስዋናው ፕሬዚደንት ፌስተስ ሙያዬ ደግሞ በ2008 ዓ ም በመጨረሻም በ2011 ዓ ም የኬፕ ቨርዴው ፔድሮ ፔሬስ ተሸልመዋል ባለፉት አራት ዓመታት ውስጥ የሽልማት ኮሚቴው መስፈርቶቹን የሚያሟላ የአፍሪቃ መሪ አላገኘም ነበር የተባለው ሽልማቱ በሞባይል መገናኛ ድግድ ቢሊዮነር በሆኑት ሱዳናዊው ሞ ኢብራሂም ድርጅት የሚከናወን መሆኑ ይታወቃል። በስልጣን ዘመናቸው ንብረት በማጋበስ ለሚተቹት የአፍሪቃ መሪዎች ከፍተኛ ገንዘብ መስጠት ትክክል ነወይ ተብለው ሲጠየቁ ሞ ኢብራሂም የሽልማቱ ዓላማ ከግል ጥቅም ይልቅ የሕዝባቸውን ጥቅምና ደህንነት ለሚያስቀድሙ እምብዛም ዝነኛ ላልሆኑ ትሑት መሪዎች እውቅና ለመስጠት ነው ብለዋል። ዛሬ ያሸነፉትን ብንመለከት ስንቶቻችሁ ናችሁ ከአሁን በፊት ስለ እርሳቸው የምታውቁት? እዚህ የማውቀው አንድ ስድስት ብትሆኑ ነው ያላችሁት። ስለዚህ ጀግናዎቻችንን ፈልገን ልናከብራቸው ይገባናል። በአፍሪካ ጀግኖች አሉን። ማንዴላ ብቻ አይደሉም አፍሪካዊ ጀግና የሞ ኢብራሂም ድርጅት በሰብአዊ መብት አከባበርና በኢኮኖሚ እድገት የአፍሪቃ አገሮችን በቅደም ተከተል ይገመገማል። በዚህም ግምገማ ናሚቢያ ከፍተኛውን ደረጃ የያዘች ሲሆን በዚያችም አገር ሳይቀር የባለጸጎችና የድሆች ገቢ ልዩነት ሰፊ መሆኑን የኮሚቴው አባላት ይናገራሉ። ከኮሚቴው አባላት አንዷ የቀድሞ የደቡብ አፍሪቃ መሪ የኔልሰን ማንዴላ ባለቤት ግሬሳ ማሸል ሲሆኑ ይህ የገቢ ልዩነት እየሰፋ መምጣት በብዙ የአፍሪካ አገሮች ችግር መሆኑን ጠቅሰው ጥሩ የመሪነት ችሎታን ነጥሮ ለማውጣትም አንዱ መስፈርት ነው ብለዋል። በአህጉሪቱ ብዙ ችግሮች በመኖራቸው ምክንያት ነው። እነዚህን ችግሮች ለመቅረፍ የሚጥሩና እድገት ያስመዘገቡ አሉ። ያን መልእክት ነው ለሁሉም የአፍሪቃ መሪዎች ማድረስ የምንፈልገው የናሚቢያ ፕሬዝደንት የነበሩት ሚስተር ሙሃምባ አምስት ሚሊዮን ዶላር የተሸለሙ ሲሆን ከዚያ በተጨማሪም በህይወት እስካሉ ድረስ በየአመቱ ሁለት መቶ ሺ ዶላር ይሰጣቸዋል። ከአሜሪካ ድምፅ ራዲዮ የዕለቱን ዓብይ ርዕስ ነበር የሰማችሁት። ክቡራትና ክቡራን አድማጮች የትንታኔው መጽሔት ይቀጥላል። አድሎ፣ ዘረኝነት፣ በእስልምና ላይ ያለው የተሳሳተ አመለካከትና ጸረ ሴማዊነት በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ጉባኤ ላይ ውይይት ከሚካሄድባቸው አሳሳቢ ነጥቦች መካከል መሆናቸው ተገልጧል። ለአንድ ወር ያህል የሚቆየው ስብሰባ የአራት ቀናት የከፍተኛ ደረጃ ውይይት እንደሚያካሄድ ታውቋል። በስብሰባው ላይ ከፍተኛ ባለሥልጣናት በብሔራዊ ጥቅሞች ጉዳዮችና ዓለምን በሚያሳሰቡ ጉዳዮች ላይ ይመክራሉ ተብሏል። ሊሳሽ ሽላይን ስብሰባው ከሚካሄድበት ጄኔቭ የላከችውን ዘገባ አዳነች ፍስሐ ታቀርባለች። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ኒው ዮርክ ከተማ ሆነው በቪዲዮ ባደረጉት ንግግር ሀገሮች በብዙ የዓለም ክፍሎች እየተባባሰ የሄደውን የሰብአዊ መብት ረገጣ ተግባርን ለመታገል የሚቻላቸውን ሁሉ እንዲያደርጉ ጥሪ አቅርበዋል። The world faces serious violations of human rights from discrimination ዓለም ከእኩልነት ጉድለት አንስቶ ጭቆናና ጽንፈኝነት እስከሚፈጥረው ግጭት ድረስ የሚሄድ የሰብአዊ መብት ረገጣ ተደቅኖባታል። እኛ የምንጋራው ተግዳሮት እነዚህና ሌሎች በደሎች እንዳይፈጸሙ የበለጠ ጥረት ማድረግ ነው። የተባበሩት መንግሥታት ድርጅት ሶሪያ ላይ የደረሰውን መቅሰፍት የማስወገድ መሳሪያና ውክልና ቢኖረውም አይጠቀምበትም። አለመታደል ሆኖ ሀገሮች በፖለቲካ ምክንያት መወሰድ ባለው እርምጃ ላይ አይስማሙም ብለዋል ባንኪሞን። ሶሪያ ውስጥ ግጭት ከተጀመረ ወደ አምስተኛ ዓመቱ እየተጠጋ ሲሆን ከሺህ በላይ የሚሆኑ ሰዎች እንዳለቁ የመንግስታቱ ድርጅት ገልጿል። 122 ሚሊዮን የሚሆኑ ሶሪያውያን ረድኤት እንደሚያስፈልጋቸው፣ ከእነሱም 76 ሚሊዮን የሚሆኑት በአገር ውስጥ የተፈናቀሉ እንደሆኑ ጨምሮ ጠቁሟል። ሌሎች አራት ሚሊዮን ሶሪያውያን ደግሞ ወደ አጎራባች ሀገሮች እንደተሰደዱ ድርጅቱ አውስቷል። የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብት ኮሚሽነር ዘይድ ራአድ አል ሁሴን የካውንስሉን ስብሰባ በንግግር ሲከፍቱ ሀገሮች ብዙውን ጊዜ ከዜጎቻቸው ሰብአዊ መብት ይልቅ የራሳቸውን ጥቅም ያስቀድማሉ ሲሉ ነቅፈዋል። በተለይም ሕሊናን የሚረብሸው በርካታ ሀገሮች በነጻ ጠበብትነት በሰየሟቸው ወንዶችና ሴቶች ላይ የሚያሳዩት ንቀትና ቸልተኝነት እንዲሁም ብዙውን ጊዜ በእነሱ ላይ የሚያካሄዱት የስም ማጥፋት ተግባር ነው ብለዋል። አንዳንድ የፖሊሲ አውጪዎች የእነሱ ሁኔታ የተለየ ነው ብለው ራሳቸውን ያሳምናሉ። ይህ ደግሞ በሕግ ዐይን ያልታየ አዲስ ክስተት ይፈጥራል። በአሁኑ ወቅት በዓለማችን እንደዚህ ዐይነቱ ሎጂክ እጥረት የለም። እንደ እውነቱ ከሆነ ግን አሸባሪነትም ሆነ ግሎባላይዜሽንና ፍልሰት በዓለም ያለውን የኑሮ መሠረት ለማናጋት የሚያስችሉ አዲስ አደጋዎች ወይም አዲስ ነገሮች አይደሉም። ከፍተኛው የሰብአዊ መብት ኮሚሽነር አያይዘውም መንግሥታት የዜጎቻቸውን መብት መንፈግ ሳይሆን መብታቸውን የመጠበቅ ኃላፊነትና ግዴታ አለባቸው ሲሉ አስገንዝበዋል። ለአንድ ወር በሚዘልቀው የተባበሩት መንግሥታት ድርጅት የሰብአዊ መብት ካውንስል ስብሰባ ላይ በአብይ ነጥብነት ውይይት ከሚካሄድባቸው መካከል የሶሪያና የኤርትራ ጉዳይ ይሆናል። በቅርብ ወራት በጋዛ ሰርጥ የተካሄደው ግጭትም አብይ ቦታ ይይዛል። እስላማዊ መንግስት ነኝ የሚለው ጽንፈኛው ቡድን በሚፈጽመው ተግባር ምክንያት በኢራቅ ስላለው የሰብአዊ መብት ሁኔታ፣ በሰሜን ኮሪያ፣ በማዕከላዊ አፍሪቃ ሪፑብሊክ፣ በአይቨሪ ኮስት፣ በማሊና በሌሎችም ሀገሮች ስላለው የሰብአዊ መብት ሁኔታም በስብሰባው ዘገባዎች ይቀርባሉ። መጽሔት ይቀጥላል። አድማጮች፣ በሩሲያ የተቃዋሚ ፓርቲ መሪ በሪስ ነምሶቭ መገደላቸውን ተከትሎ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ሞስኮ ግልጽና ሁሉን አቀፍ ምርመራ እንድታደርግ ጠይቀዋል። በሩሲያ የፖለቲካ ለውጥ እንዲመጣ ይሟገቱ የነበሩት በሪስ ኔምሶቭ የተገደሉት የፕሬዚደንት ቭላዲሚር ፑቲንን አስተዳደር በሚተቹና በሚቃወሙ ላይ የጥላቻ ፕሮፓጋንዳ በተፋፋመበት ወቅት ነው ሲሉ የቀድሞ የዓለም ቼዝ ሻምፒዮና አሁን የተቃዋሚ ፓርቲ መሪ ጋሪ ካስፓሮቭ አስታውቀዋል። የቪክተር ቢቲን ዘገባ ሄኖክ ሰማግዜር ያቀርበዋል። እሁድ ጠዋት በኤቢሲ ቴሌቪዥን ዲስ ዊክ ዝግጅት የቀረቡት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የራሺያ የተቃዋሚ መሪ ቦሪስ ነምሶቭ አርብ ምሽት በማን እንደ ተገደሉ የዩናይትድ ስቴትስ መንግስት መረጃ የለውም ብለዋል። የተሟላ ግልጽና እውነተኛ ምርመራ ይደረጋል የሚል ተስፋ አለን። ጥይቱን የተኮሰው ግለሰብ ማን ነው የሚለው ብቻ ሳይሆን ከግድያው ጀርባ ትዕዛዝ ያስተላለፉ ካሉ በቀጥታ ሊመረመሩ ይገባቸዋል። ቦሪስ ነምሶቭ አርብ ዕለት በሞስኮው ክሬምሊን ቤተ መንግሥት አጠገብ በሚገኝ ጎዳና ነው በጥይት የተገደሉት። ጆን ኬሪ ነምሶቭ አገራቸውን ራሻ ከሌላው ዓለም ያላትን ግንኙነት እንድታጠናክር የሠሩ ብርቱ ሰው ናቸው ብለዋል። ምክትል ጠቅላይ ሚኒስትር በነበሩበት ወቅት ሀገራቸው ከዩናይትድ ስቴትስ ጋር ያላትን ግንኙነት ለማሻሻል ሰርተዋል። በትጉህ ሥራቸው ሌሎችንም ለሥራ የሚያነሳሱ ፖለቲከኛ ነበሩ። የሀገራቸው መንግሥት ግልጽና ተዓማኒነት ያለው ምርመራ በማካሄድ ግድያውን ማን እንደ ፈጸመው ማጣራት ይገባዋል። አርብ ዕለት ፕሬዚዳንት ባራክ ኦባማ ባወጡት መግለጫ ቦሪስ ነምትሶቭ የሀገራቸው ሕዝብ የሌሎች አገሮች ዜጎች ያለምንም አይነት ገደብ የሚያገኟቸውን ነጻነቶች እንዲያገኙ የሰሩት ታጋይ ናቸው ብለዋል። ፕሬዚዳንት ኦባማ ለዚህ ራሽያዊ ፖለቲከኛ ያላቸውን አድናቆት ሲገልጹ በተለይ ስር የሰደደ ሙስናን ለማስወገድ የሰሩትን ሥራ ወድሰዋል። በኤቢሲ ቴሌቪዥን ጣቢያ የቀረቡት የቀድሞ የዓለም የቼዝ ጨዋታ ሻምፒዮና እና አሁን የተቃዋሚ መሪ ጋሪ ካስፓሮቭ ከነምሶቭ ጋር ላለፉት ሀያ ዓመታት አብረው እንደሰሩ ገልጸዋል። በግድያው የመንግስት እጅ በተለይ የራሻው ፕሬዚደንት ቭላዲሚር ፑቲን እጅ አለበት ተብለው ተጠይቀው ሲመልሱ ቀጥተኛ ትእዛዝ ሰጥተው እንደሆነ አላውቅም፣ ለነገሩ ለዚህ መልሱን በፍጹም መቼም ቢሆን አናውቅም። ፑቲንን የሚቃወሙ ሰዎች ላይ የስም ማጥፋት ዘመቻው ሳምንቱን ሙሉ ለ24 ሰዓታት ያህል ነው የሚካሄደው። ከዳተኞች፣ የሕዝብና የመንግሥት ጠላቶች፣ ሰላዮች እንባላለን። ፑቲንን አጥብቀው ከሚቃወሙ መካከል ቦሪስ አንዱ ነው። ጋሪ ካስፓሮቭ በትናንትናው ዕለት ዎል ስትሪት ጆርናል ጋዜጣ ላይ ባሳተሙት አስተያየት በተደጋጋሚ የፑቲንን አስተዳደር የሚቃወሙ ሰዎች ይገደላሉ ብለዋል። ከዘጠኝ ዓመታት በፊት ጋዜጠኛዋ አና ፖሊትኮቭስካያ በጥይት ስትገደል፣ የፑቲንን አስተዳደር የሚቃወመው አሌክሳንደር ሌቪትኔንኮ ለንደን ውስጥ በመርዝ ሲገደል ተመልክተናል ብለዋል። ጋሪ ካስፓሮቭ በጽሑፋቸው በምስራቅ ዩክሬን የማሌዥያ አየር መንገድ አውሮፕላን ከነተሳፋሪዎቹ በጥይት ተመቶ ሲከሰከስ ዓለም መመልከቱን በማስረጃነት ገልጸዋል። በአሁኑ ወቅት አሉ ካስፓሮቭ የራሻ መንግሥት ተቃዋሚዎች ወይ ታስረዋል፣ አለበለዚያ ሀገሪቱን ለቀው ወጥተዋል። አሁን ደግሞ ቦሪስን አጣ ነው። ከሁላችንም የተሻለ ወኔ ያለውና በአደባባይ ድምፁን ከፍ አድርጎ ፑቲንን ይተች ነበር። በነገራችሁ ላይ ከመገደሉ አስቀድሞ አንድ ሰነድ እያዘጋጀ ነበር የራሻ ወታደሮች በዩክሬን የሚፈጽሙትን የሚያሳይና የክሬምሊን ቤተ መንግሥትን ውሸት የሚያጋልጥ ሰነድ ነበር እያዘጋጀ ያለው። የተገደለበት ሁኔታ ደግሞ በጣም አስደንጋጭ ነው። አንድ ሰፈር ውስጥ በጨለማ አይደለም እኮ የተገደለው፣ በአደባባይ ከክሬምሊን ቤተ መንግሥት አቅራቢያ ነው። ሁኔታው ለተቃዋሚዎችም አስደንጋጭ ሆኗል። ከዚያም ባሻገር አስደንጋጭና አሸባሪ ዜና ነው። ለዚህ ነው በዚህ ግድያ የራሽያ መንግሥት የሚያገኘው ጥቅም አለ የምለው በሞስኮ ቭላዲሚር ፑቲንን የሚቃወመው ፍጹም ደህንነት አይሰማቸውም ብለዋል ካስፓሮቭ። የዩናይትድ ስቴትስ መንግሥት ፑቲንን በዴሞክራሲያዊ ምርጫ የተመረጡ መሪ አድርጎ መመልከቱ ተገቢ አይደለም ብለዋል። ከፑቲን ጋር በድርድር እንስማማለን የሚለውን ፖሊሲ ማቆም ያሻል። ለአውሮፓና ለዩናይትድ ስቴትስ ዘለቄታዊ ጥቅም የሚያስገኘው ፋይዳ የለም። ፑቲን በተለይ በዩክሬን አገሪቱን ለመበተል ነው የሚፈልጉት። ፑቲን ሁከትና ብጥብጥ ይወዳሉ። ለዚህም ምክንያቱ በራሽያ የፖለቲካ ሕልውና ናቸው ከጦርነት ብጥብጥና ሁከት ጋር የተያያዘ በመሆኑ፣ ፕሬዚዳንት ቭላዲሚር ፑቲን የቦሪስ ነምሶቭን ግድያ አውግዘው በአስቸኳይ ምርመራ እንዲካሄድ ትዕዛዝ አስተላልፈዋል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ዜናውን የዜና መጽሔቱን አበቃን። አሁን ደግሞ እስቲ ወደ ዛሬው ታሪካዊ ቀን እንመለስ። ዘንድሮ የአድዋ ድል አንድ መቶ አስራ ዘጠኝ ዓመት ሆነው የሰው ልጅ Yeah, Little. አዲሱ ትናገር አድዋ ትናገር ሀገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ በጣም ድንቅ ነው። የዘላለማዊ ክብር ያለው በዓል ትልቅ ገድል የአፍሪካ በዓል ነው። አድዋ ዛሬ እንዴት እንደተከበረ ወደ ኢትዮጵያ ደውዬ ነበረ ለመጠየቅ አንጋፋውን የሙያ ባልደረባችንን የኔም ያንተም አብራችሁም ሰርታችኋል። ሁለታችሁ እንደውም የዘወትር ተባባሪያችንን ንጉሱ ንጉሴ አክሊሉን ደውዬ ጠየቄው ነበር። ንጉሴ አክሊሉ መስመር ላይ ያወራል ከኔ ጋር እንደምና መሸህ። ንጉሴ እንዴት አመሸህ ሰሎሞን? ደህና እንኳን አደረሰ ለአንድ መቶ አስራ ዘጠነኛው የአድዋ ድል በዓል እለት እንኳን አብሮ አደረሰን እኛንም አድማጮቻችንንም ሰሎሞን። አሜን አሜን። እስቲ እንዴት ነበር ዛሬ እለቱ የተከበረው? ትንሽ ነገር አጫውትን። ያው እንግዲህ የአድዋ ድል በዓል በየአመቱ የካቲት ሀያ ሶስት ቀን ይከበራል። ዘንድሮም ይኸው በዓል የአድዋው ድል መሪ በሆኑት በዳግማዊ አጤ ምኒሊክ አደባባይ በቅዱስ ጊዮርጊስ ቤተ ክርስቲያን ፊት ለፊት ማለት ነው አራዳ በእሳቸው ሐውልት ስር አፈ ጉባኤ አባዱላ ገመዳ አበባ በማኖር በዓሉ በዚህ ሁኔታ ተከብሯል። ሌሎች የተናገሩ የተገኙ እንግዶች ነበሩ። ያው የአርበኞች ማህበር ፕሬዚደንት ልጅ ዳንኤል ጆቴ መስፍን እንደዚሁም ደግሞ አርበኞችም ተናግረዋል። ሌሎችም እንዲሁ ስለ በዓሉ ታሪኩን እንዲሁ በተለይ ለሚዲያ ሰዎች በሰፊው አጫውተዋል። ይኸው በዓል ጦርነቱ የዛሬ መቶ አስራ ዘጠኝ ዓመት በተካሄደበት በአድዋም እንደተከበረ ነው በዜና የተገለጸው። አዎ እነሱንም ስንከታተል ነበረ። ጦርነቱ የተካሄደበት ተራራ አካባቢ ደማቅ ስነ ስርዓት እንደነበረ ሰምተናል። ቀደም ሲል በየአመቱ የካቲት ሀያ ሶስት ቀን እለቱ የሚጀመረው በመድፍ ተኩስ ነበርና ዛሬስ ነበር ይሄ ስነ ስርዓት? አዎ መድፍ ተሰርቷል ያው እንግዲህ ብሔራዊ በዓል ነው ዛሬ በዚህ አይነት ሁኔታ ነው በዓሉ የተከበረው ሌሎችም እንደዚሁ በየቦታው የሚያከብሩ አሉ ለምሳሌ በቅዱስ ጊዮርጊስ ቤተ ክርስቲያን በባዕታ ደብር ይከበር ነበር ቀደም ሲል ይሄ ስነስርዓት ዛሬ አለ ይሄ አዎ በነገራችን ላይ እንደውም ጥሩ አነሳ የታዕካ ነገስት ባዕታ ለማርያም ቤተ ክርስቲያን የግርማዊ ዳግማዊ አጼ ምኒሊክ አጽም የት እንዳረፈ ብዙ ኢትዮጵያውያን አያውቁም ያን ቦታ ማንኛውም ኢትዮጵያዊ ወደዛ ስፍራ ሄዶ ሊያየውና ሊመለከተው የሚገባ ነው። በእውነቱ የመቃብሩ፣ የሐውልቱ አሰራር፣ የምድር ቤቱ በእውነቱ ራሱ የአድዋ ጦርነት ሲካሄድ እንዴት እንደነበረ ያለው ስዕል ምስል በጣም ደስ በሚል ሁኔታ ነው። ሰማንያ ሰባት አመት እድሜ ያለው ልጃቸው ንግስተ ነገስታት ዘውዲቱ ምኒሊክ ለዳግማዊ አጤ ምኒሊክ አጽማቸው ማረፊያ እንዲሆን ያሰሩት ይሄ የታካ ንግስት በዓታ ለማርያም ቤተ ክርስቲያን እጅግ በጣም ሲበዛ ታሪካዊ ነው። የእቴጌ ጣይቱን፣ እንዲሁም የንግስት ዘውዲቱን፣ የጳጳሱን ግብፃዊ የሆነ የአቡነ ማቴዎስን፣ የቀዳማዊ አጼ ኃይለ ስላሴ ልጅ የልዕልት ጸሐይን የእነዚህን ሁሉ አጽም ያረፈበት ትልቅ መካነ መቃብር በመሆኑ ማንኛውም ኢትዮጵያዊ ወደዛ ሄዶ ሊጎበኘው የሚገባ ቦታ ነው። የህንፃው አሰራር ራሱ የቤተ ክርስቲያኑ ብታየው እንዴት በጣም ደስ ይላል። አይተኸዋል አንተ? አዎ አውቀዋለሁ። እና እዛም ያው በጸሎት ቦታቸው ስለሆነ ስማቸው ዛሬ ብቻ ሳይሆን ሁልጊዜ በየለቱ ጠዋትና ማታ ጸሎት ይደረጋል በቤተ ክርስቲያኑ። አንጎለላ ኪዳ ንብረት ደግሞ የተወለዱበት እዛም እንደዚሁ ከአንድ ሳምንት ቀደም ብሎ የዛሬ ሳምንት ማለት ነው የካቲት ኪዳ ንብረት በዓላቸው በደመቀ ሁኔታ ገበሬው ባለበት ተከብሯል ንጉሴ እስኪ አንድ ጥያቄ ላንሳልህ ምናልባት ትመልስልኝ አትመልስልኝ አላውቅም እንዳንተ ምርጫ ይሁን የዳግማዊ ምኒልክ ሀውልትን እዛ መቆም የማይደግፉ የማይወዱ እንደውም እንዲፈርስ የሚጠይቁ ሁሉ እንዳሉ ይታወቃልና ይሄ ስሜት ምንድን ነው የሚመስለው አሁን ዛሬ እንደዚህ አይነት የተንጸባረቀ ነገር ነበረ አይ እንደው እንዲህ ነበር ብሎ ለማለት ይከብዳል በእውነት ሰው በየውስጡ የተለያየ ስሜት ሊኖረው ይችላል ግን በግልጽ እንደዚህ አይነት ነገር አልሰማሁም፣ አላየሁም ይም በእውነት እና እንደውም ከሌሎቹ አመታት ይልቅ ዘንድሮ በሚዲያም እንደው አድዋን የሚመለከቱ ዜማዎችን በመስማት አንዳንድ ፕሮግራሞችንም እንደዚሁ በማድመጥ የምኒልክንም ታሪክ በመተረክ በእውነት ለመናገር ጥሩ ጥሩ ስራዎች ተሰርተው እንዳለፉ ነው በዚህ አመት ማስታውቅ። አሁን ሰሞኑን በተለይ ከፍተኛ መንግስት ባለስልጣናትን ጨምሮ በፌስቡክ በትዊተር፣ የአድዋ ድል የአፍሪካ ድል ነው የመሳሰሉ ጽሁፎች ሲሰራጩ፣ ሲበተኑ አይቼ ነበር እና ስሜቱ ትንሽ ጋል ያለ ይመስላል። የዚህ አመት በጣም በጣም እኔ እንደውም እንዴት አስተዋልኩኔ። ደግሞ መቸም ሁሉን ነገር ከተለያየ አቅጣጫ መመዘን ይገባል። ወደዚህ እንደ ወደ አንድነት ልዩነቱን ማስፋቱ ሳይሆን ልዩነቱን እያጠበብን እንደው በዚህ አይነት ሁኔታ ሐውልቱ ፍረስ አይ ፍረስ የሚል ጥያቄ በግልጽ ይህን ያህል የምሰማው ነገር የለም። ግን እንዲሁ ሰዎች በአይምሯቸው ልቡናቸው በውስጣቸው ሊኖር ይችላል። ግን ከዛ ምንድን ነው የምናተርፈው የሚለውም ነገር አብሮ መታየት ላይ እሺ፣ ንጉሴ በጣም አመሰግናለሁኝ። እንደውም ከጓደኞች መካከል ነው አስነስቼ እያናገርኩ ያለሁት። በጣም አመሰግናለሁኝ። መልካም በዓል ይሁንላችሁ፣ ለሁላችሁ፣ ለሁላችንም የሚቀጥለው አመት ደግሞ መታኛው ነው። ከዚህ የበለጠ ደምቆ እንደሚከበር ተስፋ አደርጋለሁ። ደምቃል፣ እናስባለን። በጣም አመሰግናለሁ። ደህና አምሽልኝ ንጉሴ። እስቲ የዛሬውን ዕለት አስመልክቶ ደግሞ ያደረሰንን የአድማጭ አስተያየት አሁን እናሰማችሁ አለው። ቪኦኤች በመጀመሪያ የከበረ ሰላም ጣይን አቀርባለሁ። የዘወትር አድማጫችሁ መላኩ ሚሻ ነኝ ከአሜሪካ ዛሬ የሚከበረውን የአድዋ መቶ አስራ ዘጠነኛ የድል በዓል እንኳን አደረሳችሁ ኢትዮጵያን ወገኖቼ ሁሉ ዛሬ አያቶቻችን የከፈሉት ትልቅ መስዋዕትነት፣ በነጻነት እንድንኖር ለጥቁር ህዝቦች ነጻነት ፈር ቀዳጅ ሆነዋል። አያቶቻችን ዘወትር ምንዘክራቸው ጀግኖቻችን ናቸው። ታሪኳ ምንጊዜም ለዘላለም ኮርቶ እንዲኖር ያደረጉ አያቶቻችን የከፈሉት መስዋዕትነት ነው። ኢትዮጵያ በጀግኖች ልጆቿ ታሪክ ትዘክራለች፣ ዳግም አድዋን ታበስራለች። ኢትዮጵያና ህዝቧን እግዚአብሔር ይባርክ። አመሰግናለሁ። መልካም አውዳምን፣ ሰላም። በእኛም በኩል መልካም አውድ አመት መልካም በዓል እመኛለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያሳልፈው መደበኛ ስርጭት ነው። ዛሬ ሰኞ ነው። ሰለሞን ክፍሌ እያቀናበረ የሚያቀርበው የስፖርት ዘገባ ይቀጥላል። እንደምን አምሽታችሁ ልኛል የተከበራችሁ አድማጮቼ። በትላንቱ ከሮም ኦስቲያ የግማሽ ማራቶንና በሳን ሁዋን ፖርቶሪኮ የ10 ኪሎ ሜትር የጎዳና ሩጫ ውድድሮች የኢትዮጵያ አትሌቶች ድል ተቀዳጅተዋል። ኬንያውያን በጃፓኑ ማራቶን አሸንፈዋል። የእነዚህንና የእግር ኳስ ስፖርት ዜናዎችን ይዘናል። አብረንንቆይ በአርባ አንደኛው ከሮም ኦስቲያ በተካሄደው የግማሽ ማራቶን ሩጫ ውድድር የሴቶቹን ያሸነፈችው ኢትዮጵያዊቱ አትሌት አማኔ ቤሪሶ ጊዜዋ አንድ ሰዓት ስምንት ደቂቃ ከ43 ሴኮንድ ነው። ኤሚሊ ቺሙታይ እንጌቲች ከኬንያ ሁለተኛ ሆናለች። ሁለቱም ያስመዘገቡት ጊዜ ግን ምርጥ የግላቸውን ሰዓት ነው። በዚህ ውድድር ሦስቱ የኢትዮጵያ አትሌቶች አማኔ ቤሪሶ፣ ሂሩትና አስካለ አለማየሁ እስከ አምስተኛው ኪሎ ሜትር ድረስ በቅርበት አብረው ነበሩ። በጠቅላላው አስራ ሦስት ሺህ ሯጮች በተሳተፉበት በዚህ ዓለም አቀፍ የግማሽ ማራቶን ለማሸነፍ ነበር አልም የገባሁት፣ ተሳክቶልኛል። የመጨረሻ ጉልበቴን ከመጠቀሜ በፊትም መሀል ላይ መቆየቱ ረድቶኛል ስትል አማኔ ከውድድሩ በኋላ በሰጠችው ቃል ገልጻለች። የወንዶቹን ኬንያዊው ሮበርት ቼምሶይ በ59 ደቂቃ ከ37 ሴኮንድ በአንደኝነት አጠናቋል። ጊዜው የዓለም ምርጥ ሰዓት ሆኗል። ሌላው ኬንያዊ ሳይመን ቺፕሮት ሁለተኛ፣ ኡጋንዳዊው ጄፍሪ ኩሱሩ ሦስተኛ፣ የሦስቱም ጊዜ ከአንድ ሰዓት በታች ነው። በሌላ የሩጫ ስፖርት ዜና ትላንት ሳን ሁዋን ፖርቶሪኮ በተካሄደው አስራ ስምንተኛው ዓለም አቀፍ አስር ኪሎ ሜትር የጐዳና ሩጫ ውድድር ደግሞ የወንዶቹን ሳሚ ኪትዋራ ከኬንያ፣ የሴቶቹን በላይነሽ ኦልጂራ ከኢትዮጵያ አሸንፈዋል። በላይነሽ ለኢትዮጵያ በዚህ ውድድር ስታሸንፍ ከአራት ዓመታት በኋላ ለመጀመሪያ ጊዜ ነው። ንፋሱ በውድድሩ ታሪክ እጅግ ከባድ እንደነበር በተነገረለት በዚህ የአስር ኪሎ ሜትር ሩጫ ኪቷራ 28 ደቂቃ ከ51 ሴኮንድ በማስመዝገብ አንደኛ ሆኗል። ይህ አምስተኛ ድሉ መሆኑ ነው። ፖርቶሪኮ ላይ በአስር ሺህ የዓለም የነሐስ ሜዳሊያ ተሸላሚዋ በላይነሽ ኦልጄራ ደግሞ በ31 ደቂቃ ከ57 ታጠናቃለች። በሌላ ዜና በጃፓኑ የሌክ ቢዋ ማራቶን 20908 በሆነ ጊዜ በአንደኝነት ያጠናቀቀው ኬንያዊው ሳሙኤል እንዱጉ ሆኗል። ዳንኤል ሙቺ ከኢጣሊያ ሁለተኛ፣ የሞንጎሊያው ሴሮድ ባት ኦቺር ሦስተኛ። የወቅቱ ሻምፒዮና ኢትዮጵያዊው በዙ ወርቁ በጣም ርቆ በሰባተኛነት ጨርሷል። ሁለት 1332 ነው ጊዜው። አሁንም በሌላ የአትሌቲክስ ስፖርት ዜና አዲስ አበባ አስራ ሁለተኛውን የአፍሪካ ወጣቶች አትሌቲክስ ሻምፒዮና ለማስተናገድ ተዘጋጅታለች። ይላል ገዛኸኝ ጽዮን መስቀል። መቀጠል ትችላለህ ገዛኸኝ። ውድድሩ ከፊታችን ሐሙስ የካቲት ሀያ ስድስት እስከ የካቲት ሀያ ዘጠኝ ድረስ ለአራት ቀናት ሲካሄድ ይቆያል። በኢትዮጵያ በኩል አምሳ ሴትና አምሳ ወንድ ወጣት አትሌቶች በአስራ ስድስት አሰልጣኞች እየታገዙ ለዚህ ውድድር በልምምድ ላይ ቆይተዋል። የአትሌቲክስ ቡድኑ ለአመርቂ ውጤት መዘጋጀቱን የቡድኑ ቴክኒክ መሪ አቶ አስፋ ዳኘ የሚከተለውን ገልጸውልኛል። በጥሩ ሁኔታ ላይ ነው የሚገኙት አትሌቶቻችን። እስካሁን እንግዲህ ከጥር አስራ ጀምሮ ሆቴል ገብተው በጥሩ ዝግጅት ላይ በሳምንት ስድስት ቀን ጠዋትና ማታ እየሰሩ ይገኛሉ። አሁን የመጨረሻው ምዕራፍ ላይ ነው ያለ ነው። አትሌቶቻችን በጥሩ ጤንነት ላይ ነው ያሉት፣ በጥሩ ዝግጅት ላይ ነው ያሉት። እንደ እግዚአብሔር ፈቃድ እንግዲህ ውጤታማ እንደምንሆን ነው የሚሰማኝ። ለተወዳዳሪ አትሌቶችም ምን እንጠብቅ ብዬ ጠይቃቸው ነበር። በልበ ሙሉነት በሜዳሊያ እንደምቃለም ብለውኛል። የአስራ ዘጠኝ አመቷ አትሌት ጫልቱ ሹሜና የአስራ ስምንት አመቱ ብርሃን ከፍ ያለው የስምንት መቶ እና የአንድ መቶ ሜትር ሯጮች ናቸው። አስተያየታቸውን አከታትለው ያሰሙናል። ምድቡ በጣም አሪፍ ነው እና በውጤት ን የምጠብቀው ወርቅ ነው እግዚአብሔር ካለ ደስ ይላል በቃ ለመመዱ ጠዋትም ማታም እየሰራ ስለሆነ አሪፍ ነው በጣም አሁን ባለው ሁኔታ ትሬዲንግም በአግባቡ እየወሰነ ነው ሆቴል ከገባን አንዱ ሩ ከምናምን ገደማ ሆኖናል አሪፍ ነው በቃ ትሬዲንጉ ሙሉም ማታም ውድድር አለ ተብሏል ትሬዲንግ ገብተ የማታንም ትሬዲንግ አይተነዋል በጣም አሪፍ ነው ተመችቶናል እና በቃ ሁኔታው ተወሻጅቶ እግዚአብሔር ካለ ጥሩ ውጤት ለመምጣት እንሞከራለን። እግዚአብሔር የፈቀደው ነው የሚሆነው። ሩጫ ውርወራና ዝላይም በሚያካትተው አዲስ ሻምፒዮና በሀያ ሁለት የውድድር አይነቶች ከሰላሳ ዘጠኝ ሀገሮች የተውጣጡ ከአምስት ሺህ በላይ ወጣት አትሌቶች እንደሚሳተፉ ተገልጿል። አመሰግናለሁ። ገዛ ህንጽውን መስቀል ነበር ከአዲስ አበባ በዚሁ የአትሌቲክሱን ስፖርት ዜና አበቃለሁ። ወደ እግር ኳስ ስፖርቱ ዜና ስንሸጋገርም በቅድሚያ ወደ አዲስ አበባ ይሆናል የምወስዳችሁ ደደቢትና ቅዱስ ጊዮርጊስ ለአፍሪካ ኮንፌዴሬሽንና ለአፍሪካ ክለቦች ሻምፒዮና ያለባቸውን የቅድመ ማጣሪያ የመልስ ጨዋታ በሳምንቱ ማብቂያ ላይ በባህር ዳር ስታዲየም አካሂደዋል። ዝርዝሩ ገዛሀኝ ጋለ ከሁለት ሳምንት በፊት ከሀገር ውጭ ሶስት ለሁለት አሸንፎ የተመለሰው ደደቢት የመልሱን ጨዋታም የሞሪሸሱን ኮትዲዋርን ሁለት ለባዶ አስተናግዶ በአጠቃላይ ውጤት አምስት ለሁለት አሸናፊነት ወደ ቀጣይ ማጣሪያ ማለፉን አረጋግጧል። ለደደቢት የአሸናፊነት ጎሎቹን ያስቆጠሩት ስዩም ተስፋዬና ዳዊት ፍቃዱ ናቸው። ይህ በዚህ እንዳለ ቅዱስ ጊዮርጊስ ትናንት በባህር ዳር ስቴዲየም ከአልጄሪያው ኤምሲኤል ኦልማ ጋር ለአፍሪካ ሻምፒዮንስ ሊግ ያደረገውን የቅድመ ማጣሪያ የመልስ ጨዋታ ሁለት ለአንድ ረጥቷል። በሀይሉ አሰፋና አዳነ ግርማ ናቸው ጎሎቹን ለቅዱስ ጊዮርጊስ ያስቆጠሩት። በአንጻሩ ደግሞ እንግዳው ቡድን በሰባ አንደኛው ደቂቃ ጎል በማስቆጠሩ ቅዱስ ጊዮርጊሶች ወደ ቀጣይ ማጣሪያ ማለፍ አልቻሉም። ትናንት ደግሞ ኦልማ ሁለት ለአንድ ቢሸነፍም በጊዮርጊስ ሜዳ አንድ ማ ከሜዳ ውጭ ባገባ በሚለው ለማለፍ አስችሎታል ማለት ነው። አመሰግናለሁ። እንደገና ገዛኸኝ በዚሁ ወደ አውሮፓ የሳምንቱ የሊግ ውድድሮች ስንሸጋገር በእንግሊዙ ፕሪምየር ሊግ ቼልሲና ቶተንሃም ሆትስፐር ለካፒታል ዋንጫ ተጫውተው ቼልሲ ሁለት ለባዶ በማሸነፍ ዋንጫውን አንስቷል። የእንግሊዝ ፕሪምየር ሊግ ከሚያዘጋጃቸው ዓመታዊ ውድድሮች ውስጥ የካፒታል ዋንጫ አንዱ ነው። የቼልሲ አሰልጣኝ ሆዜ ሞሪኖ ዋንጫውን ወደ ሜዳ ይዘው ገብተው ደስታቸውን ገልጸዋል። የካፒታል ዋንጫ ለሌሎች ዋንጫዎች መነሻ ይሆንናል ሲሉ አሰልጣኙ ተናግረዋል። በሌሎች የፕሪምየር ሊጉ ጨዋታዎችም አርሰናል ኤቨርተንን ማንቸስተር ዩናይትድ ሰንደርላንድን በተመሳሳይ ሁለት ለዜሮ ሲያሸንፉ ማንቸስተር ሲቲ በሊቨርፑል ሁለት ለአንድ ተሸንፏል። ቼልሲ አሁንም አንድ ተከታታይ ጨዋታ እየቀረው መሪነቱን እንደያዘ ነው፤ በ60 ነጥብ ቁንጮ ላይ ነው። ማንቸስተር ሲቲ በ55 ሁለተኛ፣ አርሰናል በ51 ሦስተኛ ናቸው። ኮከብ ጎል አግቢነቱን ዲየጎ ኮስታና አግዌሮ በእኩል 17 ይመራሉ። በስፔን ላሊጋ በመሪነት ከተቀመጡት ሶስት ቡድኖች አንዱ ባርሴሎና ብቻ አሸንፎና ሙሉ ነጥብ ይዞ ልዩነቱን ሲያጠብ፣ ሪያል ማድሪድና አትሌቲኮ ማድሪድ ከተጋጣሚዎቻቸው ጋር በአቻ ውጤት መለያየታቸው ነጥብ እንዲጋሩ አድርጓቸዋል። ሆኖም አሁንም በደረጃ ሰንጠረጁ ሪያል ማድሪድ በ61፣ ባርሴሎና በ59፣ አትሌቲኮ በ51 ነጥብ ከ1 እስከ 3 ያለውን ስፍራ እንዳስጠበቁ ናቸው። የኮከብ ግባግቢነቱን የሪያል ማድሪዱ ክሪስቲያኖ ሮናልዶ በሰላሳ ይመራል። ሊዮኔል ሜሲ በሀያ ሰባት ይከተላል። ለዛሬ ያለን ይኸው ነው። አድማጮች ሳምንት ሰኞ በተመሳሳይ ፕሮግራም እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም ደህና ቆዩ። ሰሎሞንና ገዛኸኝን ለስፖርት ዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በአፍሪካ ቀንድ የመሠረተ ልማት ትስስር ፕሮጀክቶች ላይ ያተኩራል። የመሠረተ ልማት ሕጎች በአገሮች መካከል የሚፈጠሩ ግንኙነቶችን ከሌሎች አገሮች በተሻለ መንገድ እንደሚያስተሳስሩ አንድ ጥናት አመለከተ። የአፍሪካ ቀንድ አገሮችን የሚያስተሳስሩ በርካታ የመሠረተ ልማት ፕሮጀክቶች ቢቀረጹም ለማስፈጸሚያ ብርቱ የገንዘብ እጥረት እንዳለም ተጠቁሟል። በዚህ ላይ መለስካቸው አመሃ ቀጣዩን ማብራሪያ ልኮልናል። አዲስ አበባ የሚገኘው የአፍሪካ ቀንድ ኢኮኖሚያዊና ማኅበራዊ ፖሊሲ ተቋም ወይም ዘ ሆርን ኢኮኖሚክ ኤንድ ሶሻል ፖሊሲ ኢንስቲትዩት ባለፈው አርብ ባዘጋጀው የግማሽ ቀን ጥናታዊ ጉባኤ አንድ የጥናት ጽሑፍ ቀርቦ ውይይት ተደርጎበታል። የጥናት ጽሑፉ ርዕስ የመሠረተ ልማት ትብብርና የጋራ ዕድገት በኬንያና በሱዳን የኃይል ፍጆታ ላይ የተወሰነ ጥናት ይላል። ጥናቱን ያቀረቡት ዶክተር ኃይሌ ክብረት የተቋሙ የምርምር ዲሬክተር ናቸው። የአፍሪካ ቀንድ ኢኮኖሚያዊና ማኅበራዊ ፖሊሲ ተቋም ዋና ዲሬክተር ዶክተር አሊ አብዲም ገና ከመጀመሪያው የጉባኤውን ትኩረት ተጠቁመው ነበረ። በመንገድ በባቡር ሐዲድ ዝርጋታ፣ በመገናኛ አውታሮች፣ በኃይል ግንባታ ፕሮጀክቶችና በመሳሰሉት የዚች ሀገር ትኩረት አቅጣጫ በይበልጥ ወደ ኢኮኖሚ ግንባር የሚሄድ ይመስላል። የዚህ ኅብረት ዋና ዓላማ በተለይ በመሠረተ ልማት ትብብር ጉዳይ ላይ ትኩረት ያደረገ ነው። ደግሞም በተለይ በኢጋድ ውስጥ ኢትዮጵያን ኬንያንና ሱዳንን በተመለከተ የጥናት ወረቀት አሁን ይቀርባል። ዋና ዳይሬክተሩ የተለያዩ የአህጉሪቱን ክፍሎችም ሆነ በአጠቃላይ አህጉሪቱን ለማዋሃድ የሚደረገውን ጥረት በተመለከተም ምልከታቸውን ለጉባኤው ገልጸዋል። በሳቸው አስተያየት ሁለት አይነት ውህደትን የማምጫና የማፋጠኛ መንገዶች አሉ። አንደኛው ፖሊስን መሠረት ያደረገ ሲሆን፣ ሁለተኛው ደግሞ ፕሮጀክቶችን መሠረት ያደረገ ውህደት ነው ብለውታል። በሁሉም መንገድ ያለውን ውጣ ወረድና ፈተናም አስታውሰዋል። የዕለቱን ትኩረት በተመለከተ ግን ዶክተር አሊ አብዲ የፕሮጀክት መሠረት ይዞ የሚሄደው ውህደት በእነዚህ ሀገሮች መካከል የጋራ ፍላጎትንና ጥቅምን እንዴት ነው መፍጠር እና መገንባት የሚቻለው፣ በመንገድ መገናኛ፣ በባቡር መንገድ፣ በአየር መገናኛ በኃይል አቅርቦትና ፍጆታ እንዲሁም በሌሎች መሠረተ ልማቶች በማቆራኘት እንዴት ውህደትን ማፋጠን ይቻላል የሚለው ይሆናል ብለዋል። የዕለቱን የጥናት ጽሑፍ ያቀረቡት ዶክተር ኃይሌ ክብረት የጥናት ውጤታቸው አመላክቷል የሚሉት በመሠረተ ልማት ትስስሮች ላይ ያተኮረ ውህደት ወይም ግንኙነት በቀላሉ ሊላላ እንደማይችል ነው። በማንኛውም ጊዜ ዋጋው ሲወጣና ሲወርድ የምትገዛው ወይም የምትተወው ሸቀጥ አይደለም። የመሠረተ ልማት አቅርቦት ይሄ ረጅም ጊዜ ትብብር ስለሆነ አገሮች በዚህ ስምምነት ውስጥ ለመቆየት ፍላጎት ማሳየታቸው አይቀርም። ጅቡቲ ከኢትዮጵያ የምታገኘው ታሪፍ ከፍተኛ ጥቅም አለው ወይም ከዚያ በምታገኘው ኃይል ትጠቀማለች። በዚህ ምክንያት በዚህ የኃይል ምንጭ ትተማመናለች ማለት ነው። ኢትዮጵያ ደግሞ ከጅቡቲ በምታገኘው የወደብ አገልግሎት ትተማመናለች። ስለዚህም ይህ ትብብር ግንኙነቱ ለረጅም ጊዜ እንዲቆይ ቁልፍ ወይም ዋስትና ሆኖ ያገለግላል። ከመሠረተ ልማት ትብብር ጥቅሞች ይሄ አንዱ ነው። እንደ ማንኛውም ጊዜ ሊቋረጥ ወይም ሊለወጥ የሚችል ሳይሆን የመሠረተ ልማት ጥምረት ብዙ ሀገሮችን ለመጥቀምና ለረጅም ጊዜ ለመቆየት የሚችል ነው። በአሁኑ ጊዜ የአፍሪካ ቀንድ ሀገሮችም ሆኑ ሌሎች ብርቱ የኢኮኖሚና ማህበራዊ ትስስር ለማበጀት የሚጥሩ ቢሆኑም የእድገት ደረጃቸው ዝቅተኛነት ሌላው እንቅፋት መሆኑንም ዶክተር አሊ አብዲ ይናገራሉ። አለጥርጥር በቀንዱ ሀገሮች ውስጥ የእድገት ልዩነት ቢኖርም ተመሳሳይ የሚያደርጓቸው ብዙ መመዘኛዎች ናቸው። ሁላችሁም እንደምታውቁት የኢጋድ አባል ሀገሮች በዚች ዓለም ውስጥ በልማት መለኪያዎች ሁሉ በታችኛው ወለል የሚገኙ ናቸው። በዓመታዊ ገቢ መጠን፣ በጤና መለኪያዎች፣ በትምህርት መለኪያዎች በመንገድና መገናኛ አቅርቦት ተደራሽነት፣ በአብዛኛው የልማት መመዘኛዎች ወይም መለኪያዎች ስምንቱም የኢጋድ አባል ሀገሮች ብንመዝናቸው ወይም ከአፍሪካ አህጉር አማካይ ጋር ብናስተያያቸው ወይም ከተመሳሳይ አካባቢ ማለት ከደቡብ አፍሪካ፣ ምዕራብ አፍሪካ ጋር ብናስተያየው፣ እንዳለመታደል ሊሆን ይችላል የኢጋድ አባል ሀገሮች ከዝቅተኞቹ መካከል ናቸው። በውጭ ጉዳይ ሚኒስቴር የኢጋድ ጉዳዮች ዲሬክተር አቶ ተስፋዬ ይታይህ በበኩላቸውም ይህ የአካባቢው ሀገሮች ኢኮኖሚያዊና ማህበራዊ ትስስር ድህንነት ትልቅ ችግር መሆኑን ጠቅሰው የመሰረተ ልማቶች ዝርጋታ ለልማቱና ለብርቱ ትስስሩ ጠቃሚ እንደሆነ ጠቁመዋል። በአጠቃላይ በአፍሪካ በተለይ ደግሞ በእኛ ክፍለ አህጉር ለሚታየው ዝቅተኛ የንግድ ልውውጥ አንዱ ምክንያት የመንገድ ወይም የባቡር፣ የቴሌኮሚኒኬሽንና የኃይል አቅርቦት የመሳሰሉት የመሠረተ ልማት አውታሮች ዝቅተኛ መሆን ወይም ጨርሶ አለመኖር ነው። ስለሆነም የመሠረተ ልማት አውታር ግንባታ ለዘላቂ ኢኮኖሚና ማኅበራዊ ልማት እጅግ አስፈላጊ መሆኑ አያጠያይቅም። አቶ ተስፋዬ አክለውም በአፍሪካ ቀንድ ሀገሮች መካከል በአሁኑ ጊዜ አያሌ የመሠረተ ልማት አውታሮች ዝርጋታ ፕሮጀክቶች እንዳሉ አስታውሰዋል ለምሳሌ በኬንያ ከሚገኘው አዲስ ለመገንባት ከታቀደው ከላሙ ወደብ ተነስቶ ኬንያን ደቡብ ሱዳንንና ኢትዮጵያን የሚያገናኙ አውራ ጎዳናዎች የባቡር ሐዲዶች የረዳጅ ጋዝ መጓጓዣና ማከፋፈያ ቧንቧዎች አንዱ ትልቅ ፕሮጀክት ሲሆን ወደ ሀያ አምስት ቢሊዮን ዶላር እንደሚፈጅ ይገመታል ብለዋል ዋናው ማነቆ ገንዘብ ነው ይላሉ አቶ ተስፋዬ ጨምረው እንደሚሉት ይሁንና አያሌ ትልልቅ የገንዘብ ተቋማት እነዚህንና ሌሎች የመሠረተ ልማት ግንባታዎችን ለማከናወን ፍላጎት እያሳዩ ናቸው። ምን የተጨበጠ ምሳሌ ይሰጡናል ብያቸው ነበረ። አ እንግዲህ የኢትዮጵያና ጅቡቲን የሚያገናኙ በርካታ ሊሆ የመሠረተ ልማት እንትኖች አሉ። ለምሳሌ የባቡሩን መውሰድ እንችላለን። የመንገድ አለ እሱ እንግዲህ ከተለያዩ በባይላተራልም የተገኘ ድጋፍ አለ ግንባታዎቹ እየተካሄዱ ናቸው ያሉት ማለት ነው። የበርበራ ቶጎ ውጫሌ አዲስ አበባ የምንለው ከበርበራ ወደብ ጋር የሚያያዝ የመንገድ ግንባታ ነው እሱ ላይ ደግሞ የዓለም ባንክ ፍላጎት እያሳየ ነው ፋይናንስ ለማድረግ ማለት ነው፣ ግንባታውን ለማካሄድ እያን ከዘረዘር እንደዚህ ፍላጎት ያደረባቸው እንትኖች አሉ። ከኬንያ ጋር የሚያገናኘን በሞያሌ አድርጎ እስከ ሞንባሳ እንደዚህ የሚሄደው እስከ ወደብ ድረስ በኬንያም በኩል ሆነ በእኛም በኩል ግንባታው እየተካሄደ ነው። የፋይናንስ እንትኑ ተገኝቶ ማለት ነው። ከአፍሪካ ልማት ባንክ የተገኘ ገንዘብ ነው። በዚህ አማካኝነት እየተካሄደ ነው ያለው። የአፍሪካ ቀንድ ሀገሮች እርስ በርስ በመናገድ በኩልም ያለው እንቅስቃሴ ከመሰል ክፍለ ሀገሮች እጅግ ዝቅተኛ ነው። አንዳንድ ጥናቶች እንደሚያሳዩት በዚህ ረገድ በኬንያና በዩጋንዳ መካከል የተሻለና ጠንከር ያለ የንግድ ግንኙነት አለ። ግን የውህደት መንገዱ የትኛው ነው? የፖሊሲ የመሰረተ ልማት ? ወይስ ሌላ ወይስ ምናልባት እነዚህና ሌሎች ያልተነሱ ጉዳዮች በሙሉ። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ቪኦኤ የጤና ፕሮግራም ነው። ክቡራትና ክቡራን አድማጮች የሚቀጥለው አጭር ከዓለም የጤና ድርጅት ያገኘሁትን መረጃ ላካፍላችሁ ኢቦላን አስመልክቶ ትናንትና ወይም ከትናንት ወዲያ ቅዳሜ የካቲት ሀያ አንድ ባለው የጊኒና የሴራሊዮን መረጃ መሠረት በጊኒ በአጠቃላይ የተያዘው ሰው ቁጥር ሁለት ሺ ስምንት መቶ ስምንት ነው የሞተው ሰው ቁጥር አንድ ሺ ሰባት መቶ ሰላሳ አምስት ነው በሴራሊዮን ስምንት ሺ ሶስት መቶ ሀምሳ ሶስት እንደዚሁም የሞተው ሰው ቁጥር ሶስት ሺ አንድ መቶ ስድሳ ሶስት ነው በላይቤሪያ የተያዘው ሰው ቁጥር ሶስት ሺ አንድ መቶ ሀምሳ ሶስት ነው ሞቷ የታወቅም በአጠቃላይ በኢቦላ 23913 ሰው ተይዟል። 9714 ሰው ሞተዋል። ወደ ጤና ዝግጅት መገናኛ ብዙሃን በጤናችንና ጤና ቀመስ በሆኑ ወይም በጤናችን ላይ ጫና ሊያሳድሩ በሚችሉ የአኗኗር ጠባያችን ለውጦች ላይ ምን ድርሻ አላቸው? በሚል ርዕስ ውይይት በቅርቡ በአሜሪካ ድምፅ ተዘጋጅቶ ነበር። ውይይቱ ሲካሄድ በዓለም ዙሪያ በቀጥታ ተሰራጭተዋል። በኢንተርኔትም በትዊተርና በፌስቡክ ብዙዎች ተሳትፈዋል። መድረኩ የተዘጋጀው በዩናይትድ ስቴትስ የዓለም አቀፍ ልማት አስተዳደር ዩኤስኤአይዲ እና በበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ እንዲሁም በአሜሪካ ድምፅ ትብብር ነው። ለአንድ ሰዓት ተኩል በተላለፈው በዚህ መድረክ ላይ የጤና ግንኙነት መጽሔት ወይም ጆርናል ኦፍ ሄልት ኮሚኒኬሽን የወቅቱ እትም ወጥቷል። አዘጋጆቹ ኤሊዛቤት ፎክስ እና ሮበርት ቦልስተርም የመድረኩ ተናጋሪዎች ነበሩ። ውይይቱ በቪኦኤው ዳይሬክተር ዴቪድ ኤንሶር ተከፈተና ባለፈው ዝግጅት እንደጠቆም ነው የመድረኩ መሪ የአሜሪካ ድምጿ። እንዲሚያክም የሟካል የመጀመሪያውን ጥያቄ ለሁሉም ተሳታፊዎች አቀረበች። ለጤና ጉዳዮች ሽፋን በመስጠት መገናኛ ብዙሃኑ ምን ያህል ተሳክቶላቸዋል ትላላችሁ? ሲልቪዮ ዋይስቦርድ በዋሽንግተን ዲሲው ጆርጅ ዋሽንግተን ዩኒቨርሲቲ በመገናኛ ብዙሃንና የሕዝብ ጉዳዮች ትምህርት ቤት የድኅረ ምረቃ ጥናቶች ዳይሬክተርና ፕሮፌሰር ናቸው። የመጀመሪያው ተናጋሪ የሆኑት ለጤናችን ይዞታ አጠቃላይ ትርጉም ባላቸው ጠባዮቻችን ላይ መገናኛ ብዙሃን የሚያሳድሩትን ጫና አስመልክቶ ያሉት መረጃዎች የተለያዩ ወይም ድብልቅ መሆናቸውን ጠቁመዋል። ዋናው ግን የጥያቄው አቀማመጥም የራሱ የሆነ ልዩነት ያመጣል። የጤናችንን ሁኔታ ለመለወጥ መሰናክሎችን ለማለፍ መገናኛ ብዙሃን የሚጫወቱት ሚና ምንድን ነው የሚባል ከሆነ መሰናክሎቹን እንፈጥሽ። The obstacles are sort of information, lack of knowledge, uh, misperception. መሰናክሎቹ የመረጃ እና የመረጃና የእውቀት መጉደል፣ የተዛባ ግንዛቤ በሆኑት መገናኛ ብዙሃኑ ለውጦችን ለማበረታታትና በማስፋፋት በኩል ግዙፍ ሚና ይጫወታሉ። በሌላ አጋጣሚዎች ግን የጤና ችግሮቹ ምንጮች ከጠቀስኳቸው ውጭ የሆኑ እንደሆን ግን መገናኛ ብዙሃኑ ለውጦቹን በማበረታታት ማግለልን የመሳሰሉ ችግሮችን በማስወገድ በኩል ሊንቀሳቀሱ በሚችሉባቸው መንገዶች ላይ በተለየ ሁኔታ ማሰብ ያስፈልጋል። ፕሮፌሰር ዋይስበርድ እንደሚሉት የመገናኛ ብዙሃኑ አሰራር ዘይቤና ውጤታቸው እንደየችግሩ አይነት የተለያየ ነው። ኤሊዛቤት ፎክስ ተከተሉ። ፎክስ በዩኤስኤአይዲ የተላላፊ በሽታዎችና የአመጋገብ ሥርዓት ቢሮ ዳይሬክተር ናቸው። ፎክስ የሚመሩት ቢሮ በዓለም ዙሪያ ያሉ የእናቶችና የሕፃናት ጤናን የአካባቢ ጤናን፣ አመጋገብና፣ የጤና ስርዓት ማጠናከሪያን፣ ቲቢን፣ ወባን፣ ኤቪያንና በዓለም ደረጃ የሚሰራጩ የኢንፍሉዌንዛ አይነቶችን ጨምሮ የተላላፊ በሽታዎችን መከላከልና ቅነሳ ስራዎች ይመለከታል ይመራል። በዓለም አቀፍ ጤና ቢሮ ውስጥ ላለፉት ዐሥራ ሰባት ዓመታት አገልግለዋል። ፎክስ መገናኛ ብዙሃን በጤና ብቻ ሳይሆን በማንኛውም የዕለት ተዕለት የሰዎች ግንኙነቶች ውስጥ ያላቸውን ድርሻ በመጠቆም የተነሱት ኤልሳቤት ድርጅታቸው የመገናኛ ብዙሃኑ አስተዋጽኦ የትና መቼ የተሳካ እንደሆነ፣ ለምን እንደተሳካ ተሳካ ያልተሳካባቸውንም አካባቢዎች ሲያጠና መቆየቱን ገልጸዋል። በአንድ ወገን የምግባር ጉዳይ ነው። አንዳንዱ ጠባይ እንዲያው አንዳች ነገር የመፈለግ ሊሆን ይችላል። ለምሳሌ ልጅን አንዴ ማስከተብ። አንዳንዶች ደግሞ ያኗኗር ዘይቤን የሚመለከቱ ለውጦች ሊሆኑ ይችላሉ። ለምሳሌ በእያንዳንዱ ሌሊት አጎበር ውስጥ ብቻ መተኛት ወይም በእያንዳንዱ የግብረ ስጋ ግንኙነት ወቅት ጥንቃቄ ማድረግን አለመዝለል ወይም አለመዘንጋት ወይም ደግሞ በሁሉም አጋጣሚዎች የእጅ መታጠብ ልማድ ሊሆኑ ይችላሉ። ሚስ ኤሊዛቤት ፎክስ ካነሷቸው ጉዳዮች አንዱ በእርሳቸው አዘጋጅነት በዕለቱ በወጣው የጤና ግንኙነት መጽሔት ውስጥ ለ25 ዓመታት የተካሄዱ የመገናኛ ብዙሃን ክትትልና ጥናቶችን ውጤቶች የያዙ መረጃዎች ይገኙባቸዋል። እናም መገናኛ ብዙሃን በጤና ባህሪያችን ለውጥ ላይ ትርጉም ያለው ጫና አላቸው። እንዴታ። መገናኛ ብዙሃን በጤና ላይ ጫና እንዳላቸው የሚያሳዩ ማስረጃዎች አሉ። በእርግጥ ሁሉም ነገር በእነሱ ላይ ጥገኛ ነው ማለት ሳይሆን፣ መቼ እና በምን ሁኔታ ላይ ነው? ታዳሚውና ኢላማውስ ማን ነው? ይህንን መለየት አስፈላጊ ነው። ተከታዩ ተናጋሪ እስከ አትራዛን ናቸው። የራሳቸውን ጥያቄ ይዘው መጡ። የኔ ጥያቄ መገናኛ ብዙሃን እነማን ናቸው የሚል ነው። በአንዳንድ ቦታዎች ደግሞ መገናኛ ብዙሃን ማን ነው የሚል ጥያቄም ይነሳል። ዘመናዊ መገናኛ ብዙሃን ምን ሊሆን ይችል እንደነበረ ያለፈውን ምዕት ዓመት መለስ ብዬ ለመቃኘት እሞክራለሁ። ዶክተር ስካትራትዛን ዋና መሥሪያ ቤቱ ቤልጅየም የሚገኘው በዓለም ግዙፉ ቢራ አምራችና ሻጭ አንሃይዘር ቡሽ ኢምቤፍ ኩባንያ ምክትል ፕሬዝደንት ናቸው። የህብረተሰብ ጤናን በማስፋፋትና በማበረታታት በኩል እጅግ የሰፋ አስተዋጽኦ እንዳበረከቱ ይነገርላቸዋል። የጤና ማኅበራዊ ትምህርትና የጤና መረጃን በሞባይል መገናኛዎች መስጠትን በመጀመርም ይሞገሳሉ። የሄልት ኮሚኒኬሽን መጽሔት የዓለም አቀፍ ጉዳዮች ዋና አዘጋጅም ናቸው። በ1933 ዓ ም በኢትዮጵያ በ1926 እስከ 7 ማለት ነው። የዩናይትድ ስቴትስ ፕሬዚዳንት ቴዎዶር ሩዝቨልት የእሳት ዳር ጨዋታ የተባሉትን ተከታታይ ንግግሮቻቸውን ያደረጉልን በነበረ ጊዜ ሬዲዮ የሚሰማው ሰው ቁጥር 60 ሚሊዮን ብቻ ነበር። እኔ የተወለድኩበት ጊዜ የነበሩ ሦስት ቴሌቪዥን ጣቢያዎች ብቻ ነበሩ። ልጆቼ የተወለዱ ጊዜ ከዓለም ሕዝብ ስልክ ደውሎ መገናኘት የሚችለው ግማሹ ብቻ ነበር። ይህ እኮ የዛሬ 15 ዓመት መሆኑ ነው። ዛሬ ከዓለም ሕዝብ ግማሹ በዘመናዊ መሣሪያዎች የጤና መረጃ ማግኘት የሚችልበት ጊዜ ነው። ስለዚህ ይህ ለእኛ ያለው ትርጉም ሚዲያ ብቻውን የቆመ አንዳች ተቋም ሳይሆን እኛ ሁላችንም መገናኛ ብዙሃን መሆናችንን ነው የሚነግረን። ደግሞም ለታዳሚው እስኪ ይህንን ክፍል ፈትሹ አሉ ዶክተር ስካት እጆቻችን ላይ ካሉት ሰዓቶች ይልቅ የሞባይል መሣሪያዎቻችን ቁጥር አይበዛም። እስካት ይቀጥላሉ። እኛም በመጪ ጤና እንመለሳለን። ጤና ይስጥልኝ። ከቪኦኤ ጤና ሰለሞን አባተ። በጣም ጥሩ ዝግጅት ነበር፣ ሰለሞን እናመሰግናለን። በሚቀጥለው ሳምንት በጉጉት እንጠብቃለን። አድማጮች ፕሮግራማችንም በዚሁ ይጠቃልላል። የትግርኛ ፕሮግራም ይቀጥላል። በእኛ በኩል ነገ ከምሽቱ አንድ ሰዓት መጀመሪያ፣ ከዛም እንዲህ እንዳሁኑ በመደበኛው ሶስት ሰዓት እንገናኝ። ሰላም ደናደሩ።